ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የጋቢና ጉዟችንን ጀምረናል። ዛሬ ታክሲውን እኔ ነኝ የምነዳው። መስታወት አራጋው ከጎኔ ጋቢና ቁጭ ብላለች። ሰላም፣ እንደምናመሻችሁ በምሽቱ የጋቢና ቪኦኤ በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት ዘጠኝ ወራት ሲካሄድ የነበረው ተቃውሞ ባለፉት ሁለት ሳምንታት በድጋሚ ማገርሸቱ ሸቱ እየተነገረ ነው። የ13 ዓመት አዳጊ በዚህ ሳምንት መገደሉም ተነግሯል። አንም ዝሩ መጋላን ደመጃ ቤት ውስጥ አልነበርኩም። ወደ ከተማ ወጥቼ ነበር። ወደ ቤት ስመለስ የልጄን አስክሬን ቤት አገኘሁት። ልጄ የተረጋጋ ነው። በትምህርቱም ጥሩ ውጤት አለው። የአራተኛ ክፍል ተማሪ ነበር። በዩናይትድ ስቴትስ ሕዝብና ፕሬዚዳንት ግብዣ ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወጣቶችን ዛሬም እንግዶች አድርገን ጋብዘናል። አብርሃም እንድሪስ አንዱ ነው። ከእያንዳንዷ የሚማሯት ትምህርት ወደ ቢዝነስ እንዴት መቀየር እንደምችል፣ ወደ ንግድ እንዴት መቀየር እንደምችል፣ ገንዘብ እንዴት ማምጣት እንደምችል እያሰቡ እንዲማሩ ማድረግ ይችላሉ ብለን ባሰብንበት ሁኔታ ካሪክለም ቀርጸን ተማሪዎችን እያሰለጠን ነው ከኦሎምፒክስ ደግሞ እንግዲህ የፊታችን ሰኞ የሚጀምረው ሰኞ ሆን? አዎ፣ ከሶስት ቀን በኋላ ይጀመራል። ኦሎምፒክ ችቦን በጀልባ ተጭኖ እየተጓዘ ነው። የኢትዮጵያን አትሌቶችም ልምምድ እያደረጉ መሆናቸው ዘገባ ደርሶናል። ያውስት ቆባ ጅራ ተናንዱረ ትሬኒንግ ይጓቱረ ምንማ ጉተነ አማሞ ያው ውድድር ንትጋጅራ ከናፉ ቆ ልምምዳችንን በተጠናከረ ሁኔታ እያካሄድን ነው። አሁን ደግሞ ውድድሩ የሚጀመርበት ጊዜ በመቅረቡ የሚያስፈልገንን የስፖርት ልምምድ ወደ ማጠናቀቅ ላይ እንገኛለን። አትሌት ጥሩነሽ ዲባባ ነበረች። ዘግየት ብለን እንግዲህ ዘገባውን ይዘን እንመለሳለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ኖርዌይ የአይሲስ አባሎች የሆኑ ሁለት ዜጎቿን በእስራት ቀጣች። ሰዎቹ የቡድን አባላት የሆኑትና ኖርዌይም ይህን እርምጃ የወሰደችው ራሱን እስላማዊ መንግስት የሚለው ይኸው ነውጠኛ ቡድን በተለይ ኢራቅና ሶሪያ ውስጥ ራሱን በራሱ የበላይ ካደረገበት እንደ አውሮፓውያን አቆጣጠር ከነሐሴ 2014 ዓመት ወዲህ ነው። እናም ኦስሎ ውስጥ ያስቻለው ፍርድ ቤት ዛሬ ረቡ ባሳለፈው ውሳኔ የፓኪስታን ተወላጅ የሆነውና የኖርዌይ ዜግነት ያገኘው የ46 ዓመቱ ሀሰን አህመድ የ6 ዓመት፣ የሩሲያ ቼቼን ተወላጅ የሆነው የ23 ዓመቱ አዳም ኢድሪቪሶች ማንጎቺ የሰባት አመት እስር ተፈርዶባቸዋል። ፍርድ ቤቱ በውሳኔው ላይ ሁለት ሰዎች ለአይሲስ ገንዘብ ገንዘብና ማቴሪያል ድጋፍ ለማድረግ ቆርጠው መነሳታቸውንም አመልክቷል። ደቡብ አፍሪካውያን ዛሬ ረቡዕ በምክር ቤት ምርጫ ድምጽ ሰጡ። ውጤቱ ብሔራዊ አንደምታ ብቻ ሳይሆን በገዢ ፓርቲ ለረጅም ጊዜ በቆየው የኤንሲ ፓርቲ ላይም የማይናቅ ተጽዕኖ ይኖረዋል ተብሏል። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1994 ዓ ም ወደ ስልጣን ከመጡ ጀምሮ የአፍሪካ ብሔራዊ ኮንግረስ ኤኤንሲ ፖለቲካ የበላይነት እንደነበረው ይታወቃል። ይሁንና በፕሬዝዳንት ያኮብ ዙማ ዘመን ፓርቲው በተለያዩ ቅሌቶችና ሙስና ውስጥ እንደተዘፈቀ ብዙዎች የሚነጋገሩበት ርዕስ ሆኗል። በዚህ በዛሬው ምርጫ ታዲያ ተቃዋሚው የብሔራዊ አንድነት የንግድ መናኸሪያዋ ዮሀንስ በርግ ጨምሮ በከተማዎች አካባቢ አብላጫ ድምጽ እንደሚያገኝ ይሰማል። የምርጫ ኮሚሽንና ፖሊስ እንደገለጹት የዛሬ ድምፅ አሰጣጥ ሰላማዊ ነበር። ከሰባ አምስት ሺህ በላይ የፖሊስ ኃይል ተመድቦም ጸጥታው እንደተከበረ ተገልጿል። የዘንድሮ ኦሎምፒክ ችቦ በጀልባ ተጭኖ ሪዮ ዲጄኔሮ ብራዚል ገብቷል። የሪዮ ኦሎምፒክ ጨዋታዎች የፊታችን አርብ በይፋ እንደሚከፈት ይታወቃል። ችቦ ካረፈበት የኒትሮ ከተማ በሁለት እውቅ አትሌቶች ታጅቦ ወደ ታሪካዊው የሪዮ ባህር ኃይል ጦር አምባ ከተጓዘ በኋላ አትሌቶቹም ለከንቲባው ኤድዋርዶ ፓስ አስረክበዋል። በባህሉ መሰረት ችቦ ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተማዋ ታሪካዊ ስፍራዎች ከተጓጓዘ በኋላ በ2016 ዓ ም ኦሎምፒክ ጨዋታዎች በሚካሄድበት በማራካ ማራቶና ስታዲየም አርብ ለታ ይደርሳል። አድማጮች ይህን የተመለከተና እንደዚሁም ኢትዮጵያኖች አትሌቶችን የተመለከተ አጠር ያለ ዘገባ በቀጣዩ ወደ ኋላ በሚኖረን ፕሮግራም እናቀርባለን። አሁን ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር። በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት ዘጠኝ ወራት ሲካሄድ የነበረው ተቃውሞ ባለፉት ሁለት ሳምንታት በድጋሚ ማገርሸቱንና የሰባትና የአስራ ሶስት ዓመት እድሜ ያላቸው ህጻናትን ጨምሮ በጥይት መገደላቸውን የኦሮሞ ፌዴራሊስት ኮንግረስና ነዋሪዎች ለአሜሪካ ድምጽ ተናገሩ። ተቃውሞ በምስራቅና ምዕራብ ሀረርጌ በምዕራብ አርሴና በምዕራብ ሸዋም እንዳለ ነዋሪዎቹ ይናገራሉ። በምስራቅ ሀረርጌ አወዳይ ከተማ ነዋሪ እንደሆኑ የገለጹት አቶ መሐመድ አብዱራህማን የአስራ ሶስት ዓመት ልጄ ተገሎብኛል፣ ቀብሮ ላይ መገኘትም አልቻልኩም ይላሉ። በምስራቅ ሀረርጌ የሰላምና መረጋጋት ኃላፊ ኢንስፔክተር ግርማ ገላን በበኩላቸው ሞቱ ስለተባሉት ሰዎች የተጣራ መረጃ እንደሌላቸው ገልጸው ሰልፉን በተመለከተ የመንግስትን ንብረት ለማውደም የተነሱ የሽብር መልእክተኞች እንደነበሩና ሁኔታውንም እንደተቆጣጠሩት ተናግረዋል። ጽዮን ግርማ የሰሞኑን የኦሮሚያ ሁኔታ እንዲዘግበዋለች። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ካለፉት ዘጠኝ ወራት ጀምሮ በኦሮሚያ ክልል የተለያዩ ከተሞች በህዝቡ የተነሳው ጥያቄ ምላሽ ባለማግኘቱ አሁንም በየቀኑ በተለያየ ቦታ ተቃውሞ መቀጠሉን ተናግረዋል። መንግስት ሰከን ብሎ ለጥያቄዎች መልስ ከመስጠት ይልቅ በሕፃናት ላይ ሳይቀር በታጣቂዎች ግድያ እየፈጸመም ይገኛል ብለዋል። ባለፉት ሁለት ሳምንታት ውስጥ ተቃውሞ የተቀሰቀሰባቸውና ግድያ የተፈጸመባቸው ናቸው ያሏቸውን ቦታዎችም አብራርተዋል። ሚራ ባረርጌ በዴሳ ከተማ ላይ እንደዚሁም፣ አለመግባባት ተነስቶ ቀብር ላይ ከነበሩ ሰዎች ውስጥ አንድ ሰው ሞቷል፣ አራት ሰዎች ቆስሏል። እንዲሁም እድሜያቸው ሰባትና ስምንት የሆኑ ሁለት ልጆች ተመጥተዋል፣ በጥይት ነው የተመቱት። እንዲሁም በዴሳ ላይ ሌሎች አስራ አራት ሰዎች በጥይት ቆስሎ ገለምሶ እና ጭሮ አዳማ እየታከሙ ነው ያሉት። ሰሞኑን እንግዲህ በኦሮሚያ ዞን በየቦታው ችግር አለ። ምስራቅ ሐረርጌ አውዳይ አካባቢ ሀያ ስድስት ቆስሎ ከዛ ውስጥ ስድስት ሞቷል እና በየዕለቱ የሚ ነው አሁን ለምሳሌ ምዕራብ ሐረርጌ በበዴሳ እና መሰላ አካባቢ ሰዎች ቆስሏል። እና ከዚህ ከቆሰሉት ሰዎች ውስጥ የሰባት አመት ልጅ አለ። ምዕራብ አርሲ ዶዶላ ና አዳባ አካባቢ፣ ምዕራብ ሸዋ በጊንጪ አካባቢ ና አምቦ፣ ምዕራብ ወለጋ በመንዲ ነጆ፣ ቀለም ወለጋም እንደዚሁ ድሬዳዋ ከተማውን እየተፋፋመ ያለው ሆሮ ጉዱሩ ወለጋ በከፊል አቶ ሙላቱ በአጠቃላይ በኦሮሚያ ክልል መረጋጋት እንደሌለ ጠቅሰው ከዘረዘሯቸው ቦታዎች መካከል የስድስት ሰው ህይወት እንደጠፋበትና ሀያስድስት ሰው መቁሰሉን የገለጹት በምስራቅ ሀረርጌ አወዳይ ከተማ ነው። አወዳይ ከተማ በሐረርና በድሬዳዋ መካከል የሚገኝ ከተማ ሲሆን በጫት ሽያጭ ምክንያት ከፍተኛ የንግድ እንቅስቃሴ የሚካሄድበት ከተማም ነው። በዚህ ከተማ ነዋሪ የሆኑት ወይዘሮ ኢፍቱ አብደላ እሁድ ዕለት የአስራ ሶስት ዓመት ልጃቸው ለሊሳ መሐመድ በጥይት ተመቶ መገደሉን ይናገራሉ ሚድሩ መጋራ ም ዴሜ ጅ ያ ሩቁ ን ኦሬር ሲ መነናሳ ምጫ ሰስተ ባለው ንጫ ጭያ ላን ኤሌ በሬ ዳረ በረነ ተኮፍ ቤት ውስጥ አልነበርኩ ም ወደ ከተማ ወጥቼ ነበር ወደ ቤት ስመለስ የ ልጄ ን አስክሬን ቤት አገኘሁ ት ልጄ የተረጋጋ ነው በ ትምህርቱ ም ጥሩ ውጤት አለ ው የ አራተኛ ክፍል ተማሪ ነበር ከ ጠቅላላ ተማሪዎች አንደኛ የሚ ወጣ ጐበዝ ተማሪ ልጃችንን መቅበር እንዳንችል ተከለከልን። አባቱ ጋር ግርግር ተፈጠረ። እሱንም እንጨምረዋለን ሲሉን ሰዎች ለምነው አባቱን ከቀብር አስቀሩት። አባት ልጁን ሳይቀብር ቀረ። የለሊሳ አባት አቶ መሐመድ አብዱረህማን ለልጃቸው ሞት የቀበሌያቸውን ሰራተኛ ተጠያቂ ያደርጋሉ፣ በስም ጠርተው ይከሳሉ። ገለቤንቱ መጋላን ሾረርካ ልጄን ተኩሶ የገደለው የወያኔ ሎሌ ነው። እሁድ ዘጠኝ ሰዓት አካባቢ ነው የተገደለብኝ። እኔ ሌላ ቦታ ነበርኩኝ። ቤቴ ስደርስ አስከሬኑ ጠበቀኝ። አቤት የምልበት አስተዳደር የለም። ከተማው በትልቅ ፍርሃት ውስጥ ነው ያለው። ወጥቶ መመለስም አስቸጋሪ ሆኗል። አቶ አህመድ በትላንትና ዕለት በተፈጸመው የልጃቸው የቀብር ሥነ ሥርዓት ላይ መገኘት እንዳልቻሉም ይናገራሉ። ጓኑቲ ሁኔቱ ተረዳሉ ወራኒ አጋዚ ንግሮ በቀራረቱ ፈካ እንጂ ለመቅበር ስነሳ እኛ ስለ ቀብር የምናውቀው ነገር የለም አሉኝ። ልቤን በጣም ከፍቶት ስለነበር ከልጄ ሕይወት ማለፍ የኔ ቢያልፍ ይሻላል ብዬ ድንጋይ አነሳው የመንግሥት ታጣቂው በሱ ላይ ደግመሃለሁ አለኝ። በዚህ ሁኔታ የሰፈር ሰዎች መሃል ገብተው ነገሩን ለማብረድ ከቀብር ቅር አሉና አስቀሩኝ። ልጅን ሳልቀብር ቀረው። የምስራቅ ሀረርጌ ሰላምና መረጋጋት ኃላፊ ኢንስፔክተር ግርማ ገላን ህይወታቸው አለፈ ስለተባሉት አዳጊና ወጣቶች ገና በማጣራት ላይ መሆናቸውን ተናግረዋል። ቀቤኛ ኡመታ በርበዴሱዳፍ ከዬ ጀኒ ነሞን ኤርገመ ዲና ፍተኒ ከን ናኖ ከንረት ችሳ ረኑ ርገመ ዲና ሮ ኑ ልዩ ተልእኮ ያላቸው የመንግሥትን ንብረት ለማውደም የተነሱ የሽብር መልእክተኞች የኦነግን መፈክር ይዘው ያስነሱት ብጥብጥ ነው እንጂ ሰላማዊ ሰልፍ አይደለም። የመንግሥት ጥበቃ ደግሞ እነዚህን ሰዎች ዝም ብሎ አያያቸውም። የተኩስ ልውውጥ ሊፈጠር ይችላል። ልጅ ሞቶ አለምትሉት ዝም ብለን የምንሰጠው አስተያየት የለም። በማጣራት ላይ ነን። በአሁኑ ሰዓት ሁኔታውን በቁጥጥር ስር ለማዋል ችለናል። የጸጥታው ሁኔታ ተመልሷል። የኦፌኮው ምክትል ሊቀመንበር አቶ ሙላቱ ገመቹ የህዝብ ጥያቄ ነው ብለው የሚከተሉትን ዘርዝረዋል። አንደኛ፣ የኢትዮጵያ አንድነት ተጠብቆ በእውነተኛ ፌዴራሊዝም ላይ ዲሞክራሲን ማዕከል ባደረገው ሁኔታ የህገ መንግስቱ ይከበር ነው። ሁለተኛ፣ ኦሮሞ ሞግዚት አያስፈልገውም። ክልሉን ራሱን በራሱ በእኩልነት ዲሞክራሲ በተመረጠው አካል ራሱን በራሱ እንዲያስተዳድር ነው። ሌላው በህገ መንግስቱ በተቀመጠው ስርዓት መሰረት ዲሞክራሲያዊ በሆነ ሁኔታ በኦሮሚያ ውስጥ ለሚደረገው ለሚነሳው ህጋዊ ለሆነው ጉዳይ በተገቢው መሰረት ተገቢ የሆነ መልስ እንዲሰጥ ነው። የሰብአዊ መብት ረገጣ ቆሞ ህዝቦች ሰላማዊ ሰልፍ ለሚያደርጉት ሁሉ ድጋፍ፣ የመጻፍ የመናገር ሀሳብን ካለምንም ፍርሃት በነፃነት የመስጠት የመደገፍ የመቃወም መብት ከቄው በዘፈቀድ እንዲሁ በቀላል እንዳይፈናቀል በሀብቱ በንብረቱ ተጠቃሚ እንዲሆን የዜግነት መብት እንዲጠበቅለት ነው። አቶ ሙላቱ አክለው ባለፉት ዘጠኝ ወራት ኦሮሚያ ውስጥ በመንግስቱ የጸጥታ ኃይሎች ተገድሏል የሚሉት ሰው ቁጥር ከስድስት መቶ መብለጡን ይናገራሉ። ጥያቄው እንደ እንደቀጠለኝ ነው። አሁን ፍርድ ቤት ታስሮ በጠበቃ ክርክር የሚደረግላቸው አምስት መቶ ሀምሳ የሚሆኑ አሉ። ከአምስት መቶ በላይ ቆስለዋል። ከስድስት መቶ በላይ ደግሞ ሞተዋል። እነዚህ እነዚህ ሁሉ በየጊዜው ሰው መሞት እንቅስቃሴውን በደሉን ሁሉ እያሰፋው ነው። ይህንን ቁጥር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ወደ መቶ ሰባ ሰው ዓለም አቀፉ ሂውማን ራይትስ ዎች ደግሞ ከአራት መቶ በላይ መገደሉን ከጥቂት ወራት በፊት አሳውቀው የነበረ ቢሆንም አቶ ሙላቱ በሰጡን ማብራሪያ ግን የተገደለው ሰው ቁጥር እነዚያ ሪፖርቶች ከወጡ ወዲህ ተፈጽሟል በሚሏቸው ግድያዎች መጨመሩን አብራርተዋል። ይህንኑ በተመለከተ ምላሽ እንዲሰጡን ለኦሮሚያ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ ደውለን ስልካቸው ባለመስራቱ ሳናገኘቸው ቀርተናል። ነገር ግን ለፌዴራል የመንግስት ኮሚኒኬሽን የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ደውለን ይህንኑ ጠቅሰን ምላሻቸውን እንዲሰጡን ጠይቀናቸው ነበር። ነገር ግን እርሳቸው እንዳሉት የሁሉም ክልል ኮሚኒኬሽን ቢሮዎች በየክልሉ መልስ እንዲሰጡ መወሰኑንና በዚህም መሰረት ሁሉም መልስ እየሰጡ መሆኑን ገልጸው ተጨማሪ ቁጥር ሰጥተው መልሰን እንድንደውል ነግረውን ነበር። ምላሽ ካጣንም መልሰን እርሳቸው ጋር እንድደውል በነገሩን መሰረት የአቶ ፈቃዱ ስልክ አልነሳ ሲለን አቶ መሐመድ ጋር መልሰን ደውለን የነበረ ቢሆንም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል። ጋቢና ቪኦኤ። በዚህ በዩናይትድ ስቴትስ ሕዝብና ፕሬዚዳንት ግብዣ ላለፉት ስድስት ዓመታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ ቆይተዋል። እነዚህ ወደ አንድ ሺህ የሚጠጉ ወጣቶች ሀምሳ አንዱ ከኢትዮጵያ ከተለያዩ ክልሎች ነው የመጡት። ከባለፈው ሳምንት ጀምሮ ከሰልጣኞቹ እንግዶች ጋር ሄኖክ ጊዜን ሲያሳልፍ ቆይቷል። እንዲሁም መረጃዎችንም ሲያቀብለን እነሱንም ሲያናገር ቆይቷል። አሁንም ስለ ሁኔታው አጠር አድርጎ በስልክ ይነግረናል። ሄኖክ ግባ ወደ ታክሲው። እንደምንዋል መስታወት፣ በጣም እዚህ አካባቢ ታክሲዋ ግጥም ብላ ሞልታለች። ጥሩ ነው፣ ቢዝነስ አለ ማለት ነው። አዎ አዎ አዎ። ፕሬዚዳንት ባራክ ኦባማን ዛሬ ያገኛሉ፣ ከሁለት ሰዓታት ባነሰ ጊዜ ውስጥ እና ሰልፍ ላይ መስመሩን ብትመለከቱ የሀበሻ ቀሚስ የለበሱ ወደ ሀምሳ አንድ የሚሆኑ ኢትዮጵያውያን ሴቶች እና ወንዶች ደግሞ ያበሻ ልብሳቸውን ለብሰው፣ ሁሉም የአፍሪካ ባህል ነው እዚህ እየታየ ያለው። በጣም ደስ ብሏቸዋል። ለመግባት በር ላይ ተሰልፈው ነው ያሉት። ከዚህ መሀል እንደው ጥቂት ድምጽ ላሰማችሁ። ሰውነት፣ እዚህ አጠገብ ያለ ሰውነት፣ ፕሬዚዳንቱን ልታገኝ ነው? አዎ በእውነቱ ከሆነ በጣም ደስ ብሎኛል። አሁን በ ፕሬዚዳንቱን ለማግኘት ሰልፊ ይዘን ያለ ነው። በጣም ደስ ብሎኛል። ሰላም ባራክ ኦባማ፣ ያው ሀገራችን መጥተህ እንደጎበኘህን ያው እኔም እንግዲህ መጥቼ የሀገራችሁ ላይ የጎበኘኋችሁ ነው። በጣም ደስ ብሎኛል። አመሰግናለን። ሰውነት እዚህ ጋር ደግሞ ደስ ብሏቸው እየደነሱ ያሉ አሉ። የት ነው እሱ? ሄኖክ ይሄ ዝግጅት የሚዘጋጀው የት ነው? እና ደግሞ የዛሬ አመት አጋጣሚ የፕሬዝዳንት ባራክ ኦባማ ልደት ነበር እና ዛሬም በተመሳሳይ ቀን በዛው ቀን ነው የሚውለው። በእውነቴ ፕሬዚዳንት ባራክ ኦባማን ልደት ባላውቀውም ወደፊት ለማወቅ ጥረት አደርጋለሁ። ግን አሁን እዚህ የተገኙት ፕሬዚዳንት ኦባማ ጋር ውይይት ያደርጋሉ። ውይይታቸው ወሳኝ በሆኑ የፖሊሲ ጉዳዮች ነው። ምክንያቱም ብዙዎቹ የሚሩት በዩናይትድ ስቴትስ በኢትዮጵያ ትብብርና በሀገራቸው መንግስትና በንግድ ተቋማታቸው መካከል ደግሞ ዓለም አቀፍ ንግድን በተመለከተ ጥያቄ ያላቸው በርካታ ወጣቶችን አነጋግር ያለው ዩናይትድ ስቴትስ ከኢትዮጵያ ጋር ከአፍሪካ ጋር ያላትን ግንኙነት አስመልክቶ ጥያቄ ይዘን ለፕሬዚደንቱ ከፕሬዚደንቱ ደግሞ ንግግር በጣም አርአያነትን ለመውሰድ የተዘጋጁ በርካታ ወጣቶችን አነጋግሬ ያለሁኝ እና በጣም ደስ ብሏቸዋል ያለው በጣም ደስ ይላል። አንተም እንግዲህ የመጀመሪያ ጊዜ ነው ፕሬዚዳንት ባራክ ኦባማን ስታገኝ? አይ ብዙ ጊዜ ያገኛቸዋለሁ እኔ እንኳን ይሄ ኖክና እኔ የዛሬ አመት የዛሬ አመት አግኝቻቸዋለሁ ፊት ለፊት ነበረ እንግዲህ ጥያቄዎች ካሉ በዛው አስተላልፍልን። ሰዓታችን በጣም አጭር ስለሆነ ነው እንደው ቀለል ቀለል ወዳለው ነገር ይሄድ ነው። ነገ ደግሞ የተሟላ ዘገባ እንደምታደርሰን እርግጠኞች ነን። ዛሬ የተነሱትን ሀሳቦች ጨምረህ ሄኖክ በጣም እናመሰግናለን። ስቱዲዮ ሰፍቶናል። ስቱዲዮ ሰፋ ብሎናል። ነገር አት ቪኦኤ አማርኛ ላይ በቀጥታ ቪዲዮዎችን እያወጣን ነው ወዳዳ ሲገቡ ልብሶቻቸውን ለብሰው እያሳየን ነው። አሁንና አድሬዋ ማሪክ ላይ የሄዳችሁ መከታተል ትችላላችሁ። ጋቢና ቪ ወይም እየተሳፈራችሁ ድምጽ መስማት ትችላላችሁ። እናመሰግናለን። እናመሰግናለን። እንግዲህ ወደዚሁ ወደ ያሊ ፕሮግራም ነው የምንመለሰው። ሄኖ ካነጋገራቸው ወጣቶች ውስጥ አንዱ ክብሮም አረጋዊ ይባላል። ወጣት የስራ ፈጣሪ ነው። ከመቀሌ ዩኒቨርሲቲ እንዲሁም ከደቡብ ኮሪያ የመጀመሪያና ሁለተኛ ዲግሪውን በቢዝነስ አጠናቋል። ክብሮም በመቀሌ ዩኒቨርሲቲ በረዳት ፕሮፌሰርነት በመስራት ላይም ይገኛል። የጥናታዊ ጽሁፎችን በማማከርና በማስተማር የአስር ዓመት ልምድ አካብቷል። በአሁኑ ሰዓት ወጣት ስራ ፈጣሪዎችን በማሰልጠን በመርዳትና የጀመሩትን የስራ ፈጠራ እንዴት እንደሚያሳ ሲያስጠነጥቁ በማማከር ላይ ይሰራል። ሄኖክ ወዳደረገው ቆይታ እንሂድ። ክብሮ ማረጋዊ ይባላለሁ። ከመቀሌ ዩኒቨርሲቲ ነው የመጣሁት። የመቀሌ ዩኒቨርሲቲ አንተፕሪነርሽፕ ልማት ማዕከል አስተባባሪ ነኝ። ክብሮም እዚህ የማንዴላ ዋሽንግተን መርሃ ግብር ልትሳተፍ ነው የመጣኸው። ልምድህ እንዴት ነበር? እዚህ እስኪ የመጣሁት ወደ ሪችመንድ ነው። ሪችመንድ ቨርጂኒያ ኮመንዌልት ዩኒቨርሲቲ በቢዝነስ ኤን አንትፕርነርሽፕ ትራክ ነው። ቆይታዬ በጣም በጣም ሳቢና ብዙ ቁም ነገር የጨበጥኩበት ጊዜ ነበረ። ፕሮግራሙ የተለያዩ ኮርሶች ነበሩ የወሰድናቸው፣ አጀንዳዎች ነበሩ። ከአጀንዳዎቹ ባሻገር የተለያዩ የተቋማት ፋውንደርስ እና ቺፍ ኤክስኪዩቲቭ ኦፊሰሮች መጥተው ልምዶቻቸውን እያካፈሉ ነበር። ከእነሱ ጋር መልካም ሊባል የሚችል ኢንተራክሽን ነበረን። ብዙ ቁም ነገር ያጨበጥናቸው እውቀቶችና ክህሎቶች ወስደን ከሀገራችን ነባራዊ ሁኔታ ቀምረን አሁን ለምንሰራው ስራ የበለጠ አስተዋጽኦ ለማድረግ የሚያበረታታ የሚያነሳሳ ሆኖ ያገኘሁት ማለት ነው። እስኪ ስለ መቀሌ የስራ ፈጠራና የንግድ ስራ ሀሳብ የሚያበለጽጉ ወጣቶችን በማገዝ የምትሰሩት ስራ ምን እንደሆነ ንገረን። በመቀሌ ዩኒቨርሲቲ የአንትፕረነርሽፕ ልማት ማዕከል ወይ የስራ ፈጠራና ንግድ ሀሳብ ልማት ማዕከል የምንሰራቸው ስራዎች በሶስት ማዕቀፍ ይታቀፋሉ። አንደኛው ስልጠና እና ትምህርት ማዕከል ነው። የአንተርፕረነርሽፕ ስልጠናዎችን በየጊዜው እናዘጋጃለን። ምናዘጋጃቸው ስልጠናዎች ተማሪዎቻችን አሁን ያው እንደሚታወቀው ሀገራችን ውስጥ ወደ 34 የመንግስት ተቋማት አሉ ዩኒቨርሲቲዎች አሉ። ከዛ ውጭ ደግሞ ፕራይቬት ዩኒቨርሲቲዎች አሉ፣ ኮሌጆች አሉ። በየአመቱ በመቶ ሺዎች የሚገመቱ ልጆች ይመረቃሉ። እነዚህ በመቶ ሺዎች የሚመረቁ ልጆች አብዞርቭ ሊያደርግ የሚችል ኢኮኖሚ የለንም። ስለዚህ በተሻለ መጠን እነዚህ የምናስመረቃቸው ልጆች በተለያየ ደረጃ ስልጠናዎች፣ የስራ ፈጠራ ክህሎት ስልጠና ብናስገበያቸው እነዚህ ልጆች ደር ዘ ካሪር አውት ዴር አንተርፕራል ካሪር የሚባል አለ። በአንተርፕነር መሆን ይቻላል የሚል ምልክት ብናሳያቸው ያንን እያሰቡ ሊማሩ ይችላሉ። ከእያንዳንዱ የማሯትን ትምህርት ወደ ቢዝነስ እንዴት መቀየር እንደምችል፣ ወደ ንግድ እንዴት መቀየር እንደሚችሉ፣ ገንዘብ እንዴት ማምጣት እንደምችል እያሰቡ እንዲማሩ ማድረግ ይችላሉ ብለን ባሰብንበት ሁኔታ ካሪክለም ቀርጸን ተማሪዎችን እያሰለጠን ነው። ከዛ ከተማሪዎቹ ባሻገር ከተማው በከተማው ያሉ በጥቃቅና አነስተኛ ደረጃ የታቀፉ ኦፕሬተሮችንም በተለያዩ ስልጠናዎቻችን አካተን ልምድ ተማሪዎቻችን ከነሱ ልምድ እንዲቀስሙ እዛው ደግሞ የማህበረሰቡ የጥቃቅና አነስተኛ እንቀሳቃሾች ደግሞ ከተማሪዎች የሚወስዷቸው እውቀቶችና ክህሎቶች እንዲገበዩ የምናደርግባት ፕላትፎርምም አለን። ስለዚህ አንደኛው ማዕቀፍ ይህንን ስልጠና ላይ የሚያተኩር ነው ማለት ነው። ይህን ስልጠና አሁን በአጫጭር ስልጠናዎች ላይ ነው ተወስነን ያለ ነው። ግን በረዥም ጊዜ ፕሮግራም ቀርጸን በማስተርስ ደረጃ የአንትርፕርነርሽፕና ኢኖቬሽን ትምህርት ለመስጠትም በሀሳብ ደረጃ ይዘናል ማለት ነው። ሁለተኛ ማዕቀፍ የኢንኩቤሽን ማእከላችን ነው። የኢንኩቤሽን ማእከላችን አሁን በቅርብ ወደዚህ ከመምጣት ከአንድ ሁለት ሳምንት በፊት የአንትርፕርነርሽፕ ቢዝነስ አይዲያ ሚን የቢዝነስ አይዲያ ኮምፒቲሽን ነበረ። እዚህ ሀገር ፒቺንግ ኮምፒቲሽን እንደሚባል አይነት ነገር ማለት ነው። እዛ ፒቺንግ ኮምፒቲሽን ላይ ወደ አርባ የሚደርሱ ልጆች ተወዳድረዋል። አጠቃላይ ከአምስቱም የዩኒቨርሲቲው ካምፓሶች ማለት በተደረገ ኤቫሉዌሽን ወይም ደግሞ ሀሳቦችን የመገምገም ሂደት በሁለት ዙር ገምግመን ወደ 15 የሚሆኑ ሀሳቦች የተሻለ ውጤት ስላገኙ ልጆቹን ሽልማት ሰጥተናቸዋል። ከሽልማት ባሻገር ግን እነዚህ ልጆች ወደ ፕላትፎርማችን እናስገባቸዋለን። ሀሳብ በሀሳብነቱ ህይወት ሊቀይር አይችልም። ሀሳብ በሀሳብነቱ የሰዎችን ችግር ሊፈታ አይችልም። ችግሩ መፈታት ካለበት ያን ሀሳብ ወደ ተግባር መሸጋገር መቻል አለበት። ሀሳቡ ወደ ተግባር መቀየር አለበት። ያን ለማድረግ እነዚህ ልጆች የተለያዩ ገዛዎች ይፈልጋሉ። የኦፊስ ስፔስ ይፈልጋሉ። ኤኩፕመንት ይፈልጋሉ። ማቴሪያል ይፈልጋሉ። ፕሮፌሽናል ቴክኒካል ሳፖርት ይፈልጋሉ። እነዚህን ሰፖርት ሰርቪስስ መስጠት በሚያስችል መልኩ ያቀናጀን ያለ ነው። ማዕከል አለን። ይሄ ኢንኩቤሽን ማዕከሉ ይህንን ስራ ይሰራ ለማለት ነው። ኦልሬዲ የኔትወርኪንግ ስራዎችም ጀምረናል። እሱንም በዛን ታቅፎ ስራው ይሰራ ማለት። ከዛ በሶስተኛ ደረጃ እየሰራ ነው ያለነው ሪሰርች ላይ የሚያጠነጥን አገራችን ውስጥ እንደሚታወቀው በየአመቱ ብዙ ሊባሉ የሚችሉ ጥቃቅና አነስተኛ ተቋማት ይደራጃሉ። ተደራጅተው ውጤት ያስገኙ እንዳሉ ሁላ ብዙ ሊባል በሚችል ቁጥራቸው አነስተኛ በማይባል መልኩ ደግሞ ብዙ አንቀሳቃሾች ወደሚፈለገው የእድገት ደረጃ ሲሸጋገሩ አናያቸውም። ስለዚህ ያን ታሳቢ አድርጎ ምንድን ነው የነዚህን ጥቃቅን አነስተኛ የስራ እንቅስቃሴ ኢምፔድ የሚያደርግ ኦብስትራክት የሚያደርጋቸው እንዳያድጉ የሚያቀጭጭ ምንድን ነው የሚል ላይ የሚያጠነጥኑ የጥናት ስራዎች እንሰራለን። እነዛ ጥናት ስራዎች ላይ ተንተረሰን ለሚመለከታቸው የፖሊሲ አውጭ አካላት ኮሚኒኬት እናደርጋለን። በፕላትፎርሞቻችን በተለያዩ በምናገኛቸው አጋጣሚዎች ማለት ነው። ስለዚህ ጠቅለል ባለመልኩ በእነዚህ በሶስት ማዕቀፎች ዙሪያ ይህን መሰል ስራ እየሰራን ያለ ነው ማለት ነው። በጣም ነው የምናመሰግነው። ስሚ ልንገራችሁ፣ ስሚ ልንገራችሁ፣ ስሚ ማነው? በመጪው ወር ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሎምፒክ 2016 የሚሳተፉ ኢትዮጵያውያን በልምምድ ላይ ናቸው። በዚህ ውድድር ከሚሳተፉት ኢትዮጵያውያን አትሌቶች መካከል የሶስት ጊዜ የኦሎምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባና በዓለም አቀፍ አትሌቶች ፌዴሬሽን የቤት ውስጥ ውድድር ሻምፒዮኗ አትሌት ገለቴ ቡርቃ ይገኙበታል። የሮይተርስ የዜና አውታር አትሌቶቹን አነጋግሮ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። የዘንድሮ ኦሎምፒክ ችቦ በጀልባ ተጭኖ ሪዮ ዲጀኔሮ ገብቷል ተብሏል። የሪዮ ኦሎምፒክ የፊታችን አርብ በይፋ እንደሚከፈት ይታወቃል። ችቦ ካረፈባት የኒትሮ ከተማ በሁለት እውቅ አትሌቶች ታጅቦ ታሪካዊው የሪዮ ባህር ኃይል ጦራምባ ከተጓዘ በኋላ አትሌቶቹም ለከንቲባው ኤድዋርዶ ፔዝ አስረክበዋል። በባህሉ መሰረት ችቦ ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተማዋ ታሪካዊ ስፍራዎች ከተዘዋወረ በኋላ የ2016 ዓ.ም ኦሎምፒክ ጨዋታዎች በሚካሄድበት በማራካና ስታዲየም አርብ እለት ይደርሳል። የሮይተርስ ዘገባ እንዳደረሰንም ኢትዮጵያውያን አትሌቶች ውድድሩን ለማድረግ ልምምዳቸውን በማጠናቀቅ ላይ ናቸው። የሶስት ጊዜ የኦሎምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባ ስለ ውድድሩ ትናገራለች። ሰላሳ አንዱ ትሬኒንግ ጓቱረ ምንም አጉተነ አማሞ ያው ውድድር እንትጋጅራ ከናፉ ቆፒ ልምምዳችንን በተጠናከረ ሁኔታ እያካሄድን ነው። አሁን ደግሞ ውድድሩ የሚጀመርበት ጊዜ በመቅረቡ የሚያስፈልገንን የስፖርት ልምምድ ወደ ማጠናቀቅ ላይ እንገኛለን። የቡድኑ አሰልጣኝ ሁሴን ሽቦ በበኩላቸው የአትሌቶቹ ስልጠናና ዝግጅት እየተጠናቀቀ መሆኑን ይገልጻሉ። ጂሳዴቲ ና ሳዴቲ ጋ የሰንረትስጥቁቆፍ ጀሳትሮ ሀሉመሰኔን አትሌቶ ተገኛ ቀብጢ ሆን ሰት የሞዩ ኢሳንገልሜሰኔ ሳማች ዙ ደንዳ ላለፉት ስምንት ወራት ልምምድ ስናካሄድ ቆይተናል። አትሌቶቻችንን ለሪዮ ኦሎምፒክ የጊዜ ማሟያ የሚያስፈልጋቸውን ድጋፍ በሙሉ በመስጠት ላይ እንገኛለን። በዚህም መሰረት ከአንደኛ እስከ አራተኛ ደረጃ ውጤት ያገኙትን አትሌቶች መርጠን ዝግጅቶቻችንን በማጠናቀቅ ላይ ነን። በሪዮ ኦሎምፒክ ለመወዳደር ከተመረጡት አትሌቶች አንዷ የሆነችው ገለቴ ቡርቃ በበኩሏ ጤናዋ ተስተካክሎ ለውድድሩ ዝግጁ መሆኗን ትናገራለች። ፈያንኮ ዋቀወጅንጉቱፍ ጉቱት ፈያ ከሆን ቀባ ቁቢንኮስ ቁቢ ብረ ደርቤ ጫላ ባዬ ጭማላ ሀተው መሌ ሙርከንቶን ብየሁንቱ ፈጣሪ የተመሰገነ ይሁን። ከባለፈው ዓመት ዘንድሮ በተሻለ ጤንነት ላይ ይገኛለሁ። ለኦሎምፒኩም ዝግጁ ነኝ ብዬ አስባለሁ። በእርግጥ ተወዳዳሪዎቼ ዝግጁነታቸው ከፍተኛ እንደሆነ ባውቅም የበለጠ ውጤት በማስመዝገብ የኔንና የሀገሬን ስም ማስጠራት ፈልጋለሁ። በዓለምና በኦሎምፒክ የአስር ሺህ ሜትር ውድድር ሻምፒዮን ጥሩነሽ ዲባባም አስተያየቷን ሰጥታለች። ዱሩገርሞ ለውድድር የቀረቡ አትሌቶች የአበረታችን ክብል መውሰድ አለመውሰዳቸውን ለማጣራት በተጠናከረ መልኩ ምርመራ መካሄድ ያለበት ይመስለኛል። አበረታች መድኃኒት በደማቸው የተገኘባቸው የስፖርት ተወዳዳሪዎችም ተገቢው ቅጣት ሊወሰንባቸው ይገባል። ኢትዮጵያ በረጅም ርቀት የሩጫ ውድድር ላይ ጥሩ ውጤት በሚያስመዘግቡ አትሌቶቿ እንደምትታወቅ የገለጸው የሮይተርስ ሪፖርት በዘንድሮ የኦሎምፒክ ውድድር ኬንያ የሀገሯን ውጤታማ አትሌቶች ማሰለፏን ገልጿል። ያለው

እንግዲህ ያለው ው ጽዮን ወደዋለች ምርጫዬን። እኔ ነው የመረጥኩላችሁ። አመሰግናለሁ። አብነት ከዋ አጎናፍር ጎበዝ ሙዚቀኛ ነው። በተለይ የሚያነሳቸው መልእክቶች ሁልጊዜም ሰዎችን፣ አድማጮችን የሚያስደስቱና የሚነኩ ናቸው እና ይሄንን ሙዚቃ ከሱዳን ይመስለኛል ወይም በሱዳን ሙዚቃ ስታይል ነው የሰራ ዜማው እንደሱ ነው። ግጥሙ መልእክቱ ግን በጣም ደስ የሚል ሰዎች ሀሳባቸውን ስራቸው ላይ ብቻ ትኩረት አድርገው እንዲሰሩ ሚያደርግ እውነት ነው። እንግዲህ የዛሬው ፕሮግራማችን በዚሁ የተጠናቀቀ ነው። ዜማ በዚሁ ተጠናቋል። እንግዲህ አድማጮቻችን በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳቸው ያምሸነውን የመስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ዘመን መልካም ምሽት። በነገው ጉዞ እንገናኝ። አብነት አብነት ማነው ያለው አልልም፣ አልጠይቅም። ማነው ያለው ብዬ ማለት ነው።